ኢትዮጵያውያን ወጣቶች ከጥላቻ ይልቅ ለአንድነትና ለአብሮነት አዎንታዊ አመለካከት ቦታ እንዲሰጡ ጠቅላይ ሚኒስትር አብይ አሕመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ከቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ጋር በመሆን የነገዋን ኢትዮጵያ መሪዎች ማነቃቃት በሚል ርዕስ በተዘጋጀ ስነ ስርዓት ላይ ባደረጉት ገለጻ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር ዶክተር አብይ አሕመድ ከወጣቶች ጋር የሚያደርጉትን ውይይት ዛሬም በሌላ ስነ ስርዓት ላይ ቀጥለዋል። የነገዋን ኢትዮጵያ መሪዎች ማነቃቃት በሚል ርዕስ በተዘጋጀ ስነ ስርዓት ላይ ተገኝተዋል። ጠቅላይ ሚኒስትሩ በዚህ ስነ ስርዓት ላይ የተገኙት ለአጭር ጊዜ ጉብኝት አዲስ አበባ የነበሩትን የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርን በመያዝ ጭምር ነው። ጠቅላይ ሚኒስትር አብይ ለወጣቶቹ ባደረጉት ገለጻ ካተኮሩባቸው ነገሮች አንዱም ጥላቻን የማስወገድና አንድነትን የመፍጠር ጉዳይ ነው። ያ ግጭትና ጥላቻ መገታት አለበት። ጊዜያችንን በሙሉ አንድነትን በመፍጠር ላይ መዋል አለብን። ያን ማድረግ ከቻልን በኢትዮጵያውያን ላይ በኢትዮጵያ ወጣቶች ላይ ትልቅ ተስፋ አለኝ። የተፈጥሮ ሀብት እንዲሁም አስደናቂና ብሩህ አእምሮ ያለው የሰው ኃይል እንዳለን አምናለሁ። ያለ አንድነት ግን አብረን ልንሠራ አንችልም። በአንድነት ላይ ከሠራንና አዎንታዊ ነገሮችን ካሳደግን እመኑኝ፣ አሁን የእንግሊዝ ጠቅላይ ሚኒስትር ከጠቀሷቸው ሦስት ታላላቅ ሀገሮች ቀጥለን አራተኛ እንሆናለን። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተዘጋጀው ስነ ስርዓት ላይ የተገኙት ከተለያዩ ዩኒቨርሲቲዎች እንደዚሁም ከሌሎች ተቋማት የተውጣጡ ወጣቶች ናቸው። ከአዲስ አበባ ዩኒቨርሲቲ የመጡትን ሁለት ወጣቶች አነጋግሬ ያለው ኤደን አስናቀ እባላለሁ። አራተኛ ዓመት የኮምፒተር ሳይንስ ተማሪ ነኝ። አዲስ አበባ ዩኒቨርሲቲ። እንዴት ተጋበዛችሁ ለዚህ ስነስርዓት? በዚህ ስነ ስርዓት ላይ የተጋበዝነው በስልክ ቁጥሮቻችን ላይ ተደውለው እዚህ ስነ ስርዓት ላይ እንድንጋበዝ ከጠቅላይ ሚኒስትር ቢሮ እንደሆነ ተገለጸልን። ከዛ በኋላ መጣ። አዲስ አበባ ዩኒቨርሲቲ ሪፕሬዘንት አድርገን እንድንመጣ ዲፓርትመንታችንን ተነግሮን መጣ። እንግዲህ ዛሬ የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር፣ እንደዚሁም አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው ንግግር ያደረጉት፤ ገለጻም አድርገዋል። ምን ማለት ነው? ለአንቺ ምን ስሜት ሰጠሽ? በመምጣትሽ ምን አገኘሽ? አንደኛ አክብረውን እዚህ ድረስ ስለጠሩም በጣም ደስ ይላል። አዲሱን ወጣቶች የመበረታታት ስሜት ይፈጥርብናል። ሁለተኛ ነገር ደግሞ የተናገሩት ንግግር ሊደር ስለመሆን ለሚፈልጉ ወጣቶች ኢንስፓየር አድርጎ የወደፊቶቹ መሪዎች ለሚሆኑ ወጣቶች መሪ ለሚሆኑ ወጣቶች ያው በፖለቲካው መንገድ ብቻ መሪ ሳይሆን በተለያየ ቦታ ላይ መሪ ለሚሆኑ ወጣቶች መንገድን መክፈት የሚችል ኢኖቬት የሚያደርግ ኢንስፓየር የሚያደርግ ነገር ነው። ሞቲቬት የሚያደርግ ነገር ሆኖ አይልክቸዋለሁ። ሙሉ ስምሽን ንገረኝ አንቺ እና ስንተኛ ዓመት ተማሪ እንደሽ? በተመሳሳይ ሳሮን ዮሐንስ ይባላል የአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ አራተኛ ዓመት ተማሪ ነው። ተመሳሳይ ዲፓርትመንት ውስጥ ነው ያላችሁት? ምድር ውስጥ ሸቀረው። አሁን እዚህ ከሰማሻቸው ንግግሮች ውስጥ ቶኒ ብሌር ከተናገሩት ሊሆን ይችላል ዶክተር አብይ ወይም ጠቅላይ ሚኒስትር አብይ ከተናገሩት፣ ሁለቱም የተናገሩት ነገር በጣም አነቃቅሰኛል እና በተጨማሪ ደግሞ ያው ሁላችንም አዲስ አበባ ዩኒቨርሲቲ ተማሪዎች እንደመሆናችን ወደፊት ስራ እናገኘ ምናምን የሚል ተስፋ መቁረጥ ስሜት ነበረን። ግን አሁን እንደነገሩን ከሆነ ያው ጠቅላይ ሚኒስትሩ ቅድም ይህንን ጉዳይ ጠቀስ አድርገው ነበረ፣ ዶክተር አብይ ጠቅሰው ነበር እና ተስፋ ሰጥተውናል ወደፊት ስራ እንደምናገኝ እንግዲህ የተለመደ ነው። ለአንቺ አሁን ጠቅላይ ሚኒስትሩ ያደረጉት ነገር ሁለታችሁ ማስተያየት ሰጡበት ትችላላችሁ። አሁን ከወጣቶች ጋር ወይ ሲወያዩ የመጀመሪያው አይደለም። እኔ ነኝ ቶኒ ብሌርን፣ ወይም የቀድሞውን የእንግሊዝ ጠቅላይ ሚኒስትርም ለሌላ ጉዳይ ሲመጡ እዚህ አይነት ቦታ ላይ መጥተህ ልምድህን ማካፈል አለብህ ያልኳቸውም ብለዋል ዶክተር ዐቢይ ሲናገሩ እንደታያችሁት ይሄን ማነሳሳታቸውን እራሱ። ከወጣቶች ጋር በሚሊኒየም አዳራሽም ተገናኝተው ነበር በነገራችን ላይ። ይሄ በጣም ጥሩ ነገር ነው። ከዚህ በፊት ተደርጎ የሚያውቅ ነገር አይደለም። ይሄ ከዚህ በኋላም ቢደረግ ጥሩ ነው። ምክንያቱም ወጣቱን የሚያነሳሳ ጠንክሮ ለመስራት የሚጋብዝ ነገር ነው። ከዚህ በፊትም በሚሊኒየም አዳራሽ እንደተናገሩት ለጎልድ ሜዳሊስቶች የሚደረገው ነገር ሁሉ በሙሉ ነገር ወጣቱ ሜዳሊያ ተሸላሚዎች የተለየ ስኮላርሺፕ ወይም የትምህርት እድል ይዘጋጃል ያሉት ነው። እሱ ነገር በሙሉ ወጣቶችን የሚያነሳሳ ጠንክረው እንዲሰሩ ከዚህ በኋላ የሚያደርግ ስለሆነ በጣም ጥሩ ነው፣ ይበረታታል። አንቺስ? ያው እኔም ተመሳሳይ ነገር ነው። ጠቅላይ ሚኒስትሩ እንደዚህ አይነት ነገሮችን ማነሳሳት መጀመራቸው ቶኒ ብሌርንም ያለ ፕሮግራማቸው ነው እዚህ ውስጥ ያስገቧቸው እና እንደ ነገሮች እንዴት አይሻቸው ማለት ነው። እጅግ በጣም ደስ ይላል። ማለትም ከዚህ በፊት አልተለመደ ያልተለመደ ነገር ነው። እናም ወደፊትም እንደዚህ አይነት ነገር ቢያደርጉ ሌሎቹ ነም አሁን የቀሩት እኛ ብቻ ነን የመጣ ነው። ሌሎች ብዙ አሉ። እነሱን ነው የሚያው ተጋብዘው እንደዚህ ይህንን እድል ቢያገኙ ጥሩ ነው ብዬ አስባለሁ። ሁለታችሁንም በጣም አመሰግናለሁ። በአሜሪካ ድምጽ አድማጮች ስም አመሰግናቸዋለሁ። ዶክተር አብይን አስደናቂ መሪ ሲሉ የገለጹት የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርም የረጅም ዓመታት ልምዳቸውን የተመለከተ ገለጻ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ